ኢትዮጵያና ኤርትራ ከድንበር ውዝግቡ በኋላ አንዴ ረገብ አንዴ ደግሞ ውጥረት ውስጥ እየገቡ አንዳንዴም እየተጋጩ መጥቷል። ባለፈው እሁድ የተካሄደውን ውጊያን ተከትሎ በድንበር አካባቢ እየታየ ያለው የመሳሪያና የጦር ኃይል ክምችት የሁለቱም አገሮች አጠቃላይ ጦርነት አይቀሬነት ማሳያ እንደሆነ በሰፊው እየተነገረ ነው። በዚህ ዙሪያ ጋዜጠኛን አምና አሸናፊን አነጋግርነው ነበረ። እስካሁን ድረስ እንደ ነበረው ተራ የመታኮስ ነገር ሳይሆን ሁለቱም ሀገራት መከላከያ ያልቻችን አስጠግተው እንደገና አቅም የተፈታተሹበት ሁኔታ የሚመስል ነበረ። ግን እሱም አልዘለቀም። ከቅዳሜ እስከ ሰኞ ነው። ሰኞ ከሰዓት በኋላ ነገሮች እንደረገቡ ከአካባቢው የሚወጡ መረጃዎች ያሳያሉ። ተኩሱ ቢቆምም ግን ነገሮች አሁንም ውጥረት የረበ የበዛበት፣ እንዲያውም አንዳንድ መረጃዎች ደግሞ በአካባቢው ሰዎቹም ኢቫኩዌት እንዲያደርጉ ወይም ከዚያ አካባቢ እንዲለቁ የሚል መረጃዎችም አሉ። ና ይህን ይመስላል እንግዲህ አሁን ያለው የጦርና ፍሮንት ላይ የተፈጠረው ችግር በሁለቱም ሀገሮች መካከል አጠቃላይ ጦርነት ሊከፈት ይችላል ወይ ለሚለው ጥያቄያችን እንዲህ ሲል መልሷል። መጀመሪያ ላይ ልክ ነገር እንደተፈጠረ ሲዘገብ ሲጻፍ አንዳንድ ሚዲያዎች ላይም ወደ ፉል ስኬል ዋር ሄዱ ወደ ፉል ስኬል ዋር እየሄደ ነው የሚል ነገር ነበረ። ነገር ግን አሁን ባለው ሁኔታ ሁለቱም ሀገራት ፉል ስኬል ዋር ውስጥ ይገባሉ የሚል እምነት የለኝም። መሬት ላይ ያለው እውነታ የሚያሳይህ ያ ነው። ሲጀምር አሁን እንግዲህ የክረምት ወቅት ነው። የክረምት ወቅት ላይ ደግሞ ጦርነት አትጀምርም። ሁለተኛ ነገር ደግሞ የተለያዩ ሪፖርቶች እንደሚያወጡትም እኔም በግል እንደምገነዘበው ላለፉት ዓመታትም እንደማያውቅ እንደነበረው ከሆነ ሁለቱም ሀገራት አሁን የተለያየ ፓራዳይም ውስጥ ነው ያሉት። አሁን ኢትዮጵያ እንግዲህ እስካሁን ድረስ የነበረውን የረሃ ረሃብ የጦርነት ና የችግር መገለጫዎቿን አጥፍታ ሌላ ወደ አዲስ እንግዲህ ደብል ዲጂት ኢኮኖሚ፣ ሰላም፣ ልማት፣ እድገት ና ደግሞ የተለያዩ ሜጋ ፕሮጀክቶች ላይ ገብታ ተወጥረ ያለችበት ወቅት ነው። ስለዚህ ጦርነት ምንም እንደማያዋጣ የተረዱበት ሁኔታ አለ። የኤርትራ መንግስት በበኩሉ እንግዲህ እስካሁን ድረስ በጣም ከዓለም ከዓለም አቀፍ የዲፕሎማቲክ ማህበረሰብ ተገሎ ኖሮ አሁን ደግሞ በተለያዩ ምክንያቶች በተለይ በየመን አካባቢ የተፈጠረው ችግር ምክንያት እንደ ወደ ዓለም አቀፍ ሲን እየመጣ ነው። በተለይ የሳውዲ እና የዩኤኢ ወይም የተባበሩት አረብ ኤምሬትስ የመን ላይ ያለውን ችግር ለመፍታት በሚል ወደዚያ አካባቢ ያስጠጉት መርከብ፣ ጦር መሳሪያ ብሮች ምናምን ነገር ለኢሳያስ መንግስት እንደ አዲስ በዓለም አቀፍ መድረክ ላይ ተገናኝቶ እንዲታይ ያደረገው ነው። ከዚህ ተጨማሪም ደግሞ አሁን የዓለም አቀፍ ማህበረሰቡ እያገለለው ነው። አሁንም በቅርቡ እንኳን ዜጎቹን በማሳደድ የሚል የወጣ ሪፖርት አለ። እነዚህ እነዚህ ነገሮች ስትደማምራቸው ሁለቱም ሀገራት ምናልባት አሁን እስካሁን ድረስ ከነበረው ትንኮሳ ከመተነኳኮስ ከፍ ያለ ትንኮሳ ምናልባትም ለመፈታተሽ የሚሞክር እንጂ ወደ ፉል ስኬል ዋር የሚያስገባ ስቴጅ አለ ብዬ ጋዜጠኛ ኤልያስ ገብሩም ስለ ግጭቱ ተከታይን ብሎናል። ያው ማለት የትኛውም ጦርነት ዋጋ ያስከፍላል። የሕይወትን የንብረትን፣ የኢኮኖሚ ድቀት ነው የሚያመጣው በተለይ በእንደኛ አይነት ታዳጊ አገር ውስጥ ማለት ነው። የኤርትራ ጦርነትም አይተናል። ማለት ከጥቅሙ ይልቅ ጉዳቱ በሰውም፣ በብዙ በንብረትም፣ በተለያየ በሞራል ራሱ ጉዳት ያደረሰ ክስተት ነው እና ደግሞ እዛ ነገር ውስጥ መግባት ለኢትዮጵያም ሆነ ለኤርትራ ጉዳት ነው እንጂ ጥቅም የሚያመጣ ነገር አይደለም። የሁለቱ አምባገነን መንግስታት ጠብ ነው እንጂ የሁለቱ ወንድማማች ሕዝቦች ጠብ ነው ብዬኔ መግሌ ያልረዳው እና የኢትዮጵያንም ጉዳይ ካየኸው አይደለም። እዛ ነገር ውስጥ ተገብቶ ይቅር ነው። አሁን ራሱ አብዛኛው ሕዝብ በከባድ የኑሮ ጫና ውስጥ ያልተመለሱ ብዙ ጥያቄዎች አሉ። ኦሮሚያ ክልል ብትል፣ አማራ ክልል ብትል፣ ትግራይ ክልል ብትል በተለያየ ክልል ያ ራሱ ከጦርነት አሳንሰ የምታየው ነገር አይደለም እና አገር ውስጥ ያለው ጦርነት የሚመስል ነገር እያለ ሌላ ነገር ውስጥ መግባት አደገኛ ነው። ያም ለእኛ ይገባናል ብዬ አላምንም። ግጭቱ የሁለቱ ሀገሮች መንግስታት የውስጥ ትኩሳት ማብረጃ እየተጠቀሙ በት ነው ለሚለው አስተያየት አምን አሸናፊ ለየት ያለ አስተያየት ሰጥቶናል። ግጭቱ ከጉድ አንድ ሰሞን ነው የዘለለ ውጤት አልነበረውም ይህን ዓላማ ያደረገ ካለም አልተሳካለትም ከስሯል ሲል አስተያየቱን ሰጥቷል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም